ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አምሽታችኋል። ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 ለመካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ሐሙስ ጥር 28 ቀን 2007 ዓ.ም ነው። ሰለሞን ክፍል ያስተናግዳለሁ። ዳንኤል ብራውን ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ። ጤና ስለኝ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ይታየ ነኝ። የሶማሊያ ፓርላማ ዛሬ አዲስ ካቢኔ አጽድቋል። ፓርላማው ካቢኔውን ያጸደቀው ከአባላቱ አንዱ በታጣቂ ጥይት በተገደሉ በሰዓታት ውስጥ መሆኑ ተገልጿል። አብዱላሂ ቃያድ በጥይት ተመተው የተገደሉት በሞቃዲሾ ሐመር ጃጃብ ወረዳ መኪና በሚበዛበት ጎዳና ላይ ተተኩሶባቸው መሆኑን አንድ የምክር ቤቱ አባል የሆኑ ባልደረባቸው ገልጸዋል። አጥቂዎቹ ከአካባቢው ወዲያው ያመለጡ ሲሆን ከአልቃይዳ ጋር ግንኙነት ያለው ቡድን አልሸባብ ለግድያው ወዲያው ኃላፊ ነኝ ሲል አስታውቋል። የሶማሊያ ፓርላማ አባሉ ቢገደሉም ስብሰባውን አካሂዶ የጠቅላይ ሚኒስትር ኦመር አብድራሽድ ሸርማርኬን ካቢኔ ነው ያጸደቀላቸው። አዲሱ ካቢኔ ስልሳ ስድስት አባላት ያሉት ሲሆን የሚበዙት የፓርላማው አባላት ናቸው። አሁን በፓርላማው የጸደቀው ካቢኔ የመጀመሪያውን ምክር ቤቱ ተቃውሞ ውድቅ ካደረገባቸው በኋላ ጠቅላይ ሚኒስትሩ ለሁለተኛ ጊዜ አጭተው ያደራጁት ነው። የናይጄሪያው ነውጠኛ ቡድን የቦኮ ሀራም ተዋጊዎች ኒጀር ውስጥ የሚገኝ አንድ ወህኒ ቤት ላይ ጥቃት ማድረሳቸው ታወቀ። ቡድኑ ባለፉት አራት ቀናት ውስጥ ድንበር ዘለል ጥቃት ሲያካሄድ ይህ ሶስተኛ ጊዜ መሆኑ ነው። የኒጀር የጦር ሰራዊት ዲፋ በምትባል በሀገሪቱ በስተደቡብ ምስራቅ የምትገኝ ከተማ ጥቃት ያካሄዱትን ሽምቅ ተዋጊዎች ሌሊቱን ለበርካታ ሰዓታት ውጊያ ካካሄዱ በኋላ እንዳባረሯቸው እማኞችና የሀገሪቱ ማለት የኒጀር ወታደራዊ ምንጮች ገልጸዋል። በውጊያው ምን ያህል ሰው እንደተገደለም ሆነ እንደቆሰለ ደግሞም እስረኞች አምልጠው እንደሆን ለጊዜው የተሰማ ነገር የለም። የየመንን የፖለቲካ ቀውስ ለመፍታት በተባበሩት መንግስታት ድርጅት ሽምግልና የተጀመረው ንግግር ዛሬ ሰኞ ተቀጥሏል። ድርድሩ ሁቲዎቹን አማጽያን ጨምሮ የዋና ዋናዎቹን የፖለቲካ ፓርቲዎች ተወካዮች አሳትፏል። ባለፈው ሳምንት ሐሙስ የተፋረሰውን የሰላም ድርድር እንደገና የቀጠሉት የተባበሩት መንግስታት ድርጅቱ ልዑክ ጃማል ቤኖማር ናቸው። በኢራቅ ዋና ከተማ ባግዳድ በሺያዎች መኖሪያ አካባቢ አንድ አጥፍቶ ጠፊ ያፈነዳውን ቦምብ ጨምሮ በዛሬ ዕለት የደረሱ ሁለት ፍንዳታዎች ለ16 ሰዎች ሞት ምክንያት መሆናቸውን ፖሊስ አስታወቀ። በእስካሁኑ መረጃ በባግዳድ የካዲሚያ መኖሪያ አካባቢ ማለዳው ላይ አንድ አጥፍቶ ጠፊ ባደረሰው የቦምብ ጥቃት 13 ሰዎች ሲገደሉ፣ ቁጥራቸው 30 የሚደርስ ደግሞ ቆስለዋል ተብሏል አካባቢው የሺያ እስልምና ተከታዮች ቤተጸሎት የሚገኝበት ነው። ለጥቃቱ እስካሁን ኃላፊነት የወሰደ ወገን ባይኖርም ይህን መሰሉ የቦምብ ጥቃቶች በአመዛኙ በሺያዎች ላይ የተነጣጠሩ የሱኒ ሸማቂዎች ዘመቻዎች ተደርገው ይወሰዳሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ዜናዎቹን ሰማን። ከምሽቱ ሶስት ሰዓት በአምስትና በሰላሳ አንድ ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎች ይቀርባሉ። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። የአንድነት ለፍትህና ለዲሞክራሲ አባላት የነበሩ አሁን የሰማያዊ ፓርቲን ለመቀላቀል ሰነዶችን እየፈረሙ ናቸው አንዳንድ የአመራር አባላትን የጨመረው ይህ እርምጃቸው ለጀመሩት ሕጋዊና ሰላማዊ ትግል ተገቢ አማራጭ ነው ብለዋል። የሰማያዊ ፓርቲ መሪዎችም ሕጉ በሚፈቅደው መሰረት የአባልነት ማመልከቻቸውን መቀበላቸውን ይናገራሉ። መለስካቸው አመሃ ዝርዝሩን ይዟል። ትናንት አመሻሹ ላይ በሰማያዊ ፓርቲ አማካኝነት በተዘጋጀው ጋዜጣዊ መግለጫ ላይ ተገኝተው ለሰማያዊ ፓርቲ አባልነት የሚያበቃቸውን ቅጽ ከሞሉና ከፈረሙት መካከል የምርጫ ቦርድ ባለፈው ሳምንት ባሳለፈው ውሳኔ እውቅና የነሳቸው አቶ በላይ ፈቃዱ ይመሩት በነበረው የአንድነት ፓርቲ የብሔራዊ ምክር ቤቱን በአፈጉባኤነት ሲያገለግሉ የቆዩት አቶ አበበ አካሉ ይገኙበታል። ፈራሚዎቹን ወክለው እንደተናገሩት ዛሬ ይህንም የሰማያዊ ፓርቲ አባልነት ቅጽ ለመፈረም የመጣ ነው። ሁሉ ፓርቲያችንን በምርጫ ቦርድ እና በኢህአዴግ ስለተነጠቅን ነው ሲሉ ተናግረዋል። የምርጫ ቦርድን ውሳኔ እንደሰሙም ራሳቸውን ከአንድነት ማግለላቸውን ይናገራሉ። ምርጫ ቦርድ በአንድነት ፓርቲ ላይ ያን ያክል ውሳኔ ሲወስን፣ የዛን ቀን ማታ ከአንድነት ፓርቲ ራሴን አይሶሌት ጽግ ያለው ነው በግል ላይ የዛን ቀን እኔ የአንድነት ፓርቲ አይደለሁም። ኢህአዴግ በአምሳሉ ለፈጠረው አንድነት ፓርቲ በፍጹም ኦሪጂናሉ ኢህአዴግ እያለ እሱ በአምሳሉ ለፈጠረው ኢህአዴግ አባል ሆኜ አልቀጥልም፣ አልታገልምም ይሄ የኔ እምነትም ስለሆነ ነው፣ የጓደኞቼም እምነት ስለሆነ ነው የመጣ ነው። ስለዚህ የዛን ቀን ፓርቲውን አቁመናል ወይም ከፓርቲው ራሳችንን አግለናል። ይህ ውሳኔያችሁ የድርጅት ነው ወይስ የግል ነው ለሚለው የጋዜጠኞች ጥያቄ አቶ አበባ ካሉ የሰጡት መልስ ቁርጥ ያለ ነበረ። ከጥር አንድ ቀን ምሽት ጀምሮ ኢህአዴግ አፍርሷል። አፍርሶን ነው አቶ በላይ ወገን አቶ ግስት ወገን እያለ የመጣውና ጠዋት ላይ ይሄ የራሳችን ኦፒኒየን ነው የሚሆነው እኛ የተወሰኑ ሰዎች በሀሳብ ምንግባባ የትኛውን ፓርቲ ጆይን እናድርግ አንድነት ማነው? ሰማያዊ ፓርቲ መተን ነው እናድርግ። ይሄ ይሄ የኛ የሐሳብ አንድነት ያለን ሰዎች መተን የተቀላቀል ነው ለዚህ ነገና ተነጎዳ የኛ ሐሳብ ያላቸው ሰዎች አማራጮቻቸውን ወስደው መምረጥ ይችላል። እኛ ግን የተሻለ አማራጭ መርጠናል። በኢትዮጵያ ፖለቲካ ውስጥ እናስባለን፣ ሰማያዊ ፓርቲ። ስለዚህ በዚህ ሂደት ነው የመጣ ነው። ምናልባት ስራ አስፈጻሚ ላይ የነበሩ የቀድሞ ስራ አስፈጻሚዎች የራሳቸውን ውሳኔ ወስነው ወደሚፈልጉት ፓርቲ ሄዱ፣ የራሳቸው ጉዳይ ነው። እዚህ እግዚአብሔር የሚመጣ የለም። ልታገል የመጣሁት በራስ ፈቃድ ስለሆነ ቀደም ሲል በፓርቲው አመራር በማህበራዊ መገናኛ ብዙኃን አማካኝነት ምርጫ ቦርድ ባለፈው ሳምንት በሁለቱ ፓርቲዎች ማለትም በመላው ኢትዮጵያ አንድነት ድርጅትና በአንድነት የዲሞክራሲና ለፍትህ ፓርቲ ያስተላለፈው ውሳኔ በኢትዮጵያ የመድብለ ፓርቲ ስርዓት አቁቶለታል የሚል መልእክት እንዳስተላለፈ በመጥቀስ ይህንን በተመለከተ ያላቸውን አስተያየት እንዲሰጡም ፈራሚዎችን ወክለው ለተገኙት የቀድሞዎቹ የአንድነት አባላት ጥያቄ ቀርቦላቸው ነበረ። እንዲህ ያለ አቋም በፓርቲው አመራር ይራመዳል ብለው እንደማያምኑ ምክትል አፈ ጉባኤው አቶ ጸጋይ አላምረው ተናግረዋል። የቀድሞ አንድነት የአዲስ አበባ ሰብሳቢ አቶ ነገሰ ተፈረደኝ ደግሞ ይህም ቢሆን አንድ አቋም ነው ብለው እንደሚያምኑ እነሱ ግን እዚህ የመጡት በየግል አቋማቸው እንደሆነ በድጋሚ አረጋግጠዋል። እያንዳንዱ አባላችን አዲስ አበባም ቢሆን፣ በየክልሉ ያሉ ውሳኔ የሚያስተላልፉት በግላቸው ፎርም የሚሞሉትም በግላቸው ውሳኔውም በግላቸው። ስንት እጅ ወደ ሰማያዊ ፓርቲ ይመጣሉ፣ ቁጥሩ አይታወቅ። ወደ መያድ ስንት ሄዳል፣ አይታወቅ። የመድብለ ፓርቲ ፖለቲካ አያዋጣም የሚልም መብቱ የራሷ የራሱ አመለካከት ነው። እኛ ዛሬ እዚህ የመጣነው ነው፣ ሰላማዊ ትግል ያዋጣል፣ በመድብለ ፓርቲ ዲሞክራሲ ትግል ያዋጣል፣ ይሄንን ደግሞ እውቅና ካለው ፓርቲ ጋር ሆነን እንታገላለን ብለን አምነን ነው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በበኩላቸው ወደ ሰማያዊ ፓርቲ ለመቀላቀል ለሚፈልጉ የቀድሞ የአንድነት አባላት ሁሉ ሕጋዊ ሁኔታዎች በሙሉ የተመቻቹ መሆናቸውን ገልጸዋል። የሰማያዊ ሙሉ አባል ለመሆን በአንድ ቀን የስራ አስፈጻሚ ውሳኔ ነው የሚፈልገው። ይህንን ነገር በስራ አስፈጻሚ ደረጃ በሰፊው ስንወያይበት የቆየና የወሰንነው ነገር ነው። ከአንድነት የሚመጡ አባላትን የእጩነት ጊዜ ሳያስፈልጋቸው በሙሉ አባልነት ለመቀበል ወስነናል። ስለዚህ የሰማያዊ ምጩ አባል ሙሉ አባል ከሆነ በኋላ ደግሞ የመምረጥም የመመረጥም ህጋዊ መብቶ የተረጋገጠ ነው። ስለዚህ ባለው ጊዜ ከዚህም በፊት ተሰርተንበታል። በክፍለ ሀገር እንደነገርኳቸው አሁንም ከዚህ በኋላ ባለው ጊዜ ውስጥ ሁሉ ማንን የትኛውን ሰው ብናቀርበ ይሻላል ነው እንጂ ድንበር የለም። ከዚህ በኋላ በመካከልም ይህ ጉዳይ ህጋዊ አካሄድን ለመከተል የተከናወነ ይሁን እንጂ ቀደም ብሎም ቢሆን በመላ የሀገሪቱ ክፍሎች አያሌ የአንድነት ፓርቲ አባላት ከሰማያዊ ፓርቲ ጋር በመተባበር ብዙ ሥራዎችን እያከናወኑ መሆናቸውን አቶ ይልቃል ተናግረዋል። አቶ በላይ ፈቃዱን ጨምሮ ከቀድሞ የአንድነት አመራር አባላት ጋራም በጉዳዩ ላይ ከወራት በፊት ጀምሮ በሰፊው ሲወያዩበት እንደቆዩም ይፋ አድርገዋል። አዲስ አበባ በሚገኘው ሰማያዊ ፓርቲ ዋና ጽሕፈት ቤት ውስጥ ትናንት የአባልነት ቅጽ ሞልተው የፈረሙት 11 የቀድሞ የአንድነት አባላት ሲሆኑ ዛሬ 15 የሚሆኑ አባላት እንደፈረሙም የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ለቪኦኤ በስልክ ገልጸዋል። መለስካቸው አምባ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መመልከታችሁ ወይም በግላችሁ መግለጻችሁ የበለጠ የሚያጎላው የኢትዮጵያ መንግስት የዜጎችን ሀሳብን በነጻነት የመግለጽ መብት ገድበዋል የሚለው ያነጋግራል። ቀደም ብለን እንዳነሳ ነው አለም አቀፍ ተቋማት ያነሳሉ፣ ድርጅቶች ያነሳሉ፣ ዜጎች ያነሳሉ። ሀሳብን በነጻነት መግለጽ የመብት መሰረት በመሆኑ ሌሎች አገሮች ስለሚ መኖሩ ለምን ግድ ይላቸዋል፣ እንድንነጋገርበት ለምን ምክንያት ይሆናል። በተደጋጋሚ የሚመጣ ርዕስ ነው። አቶ ጸጋይ እድሉን ለርሶ አዎ የህዝቦች ሀሳባቸውን በግልጽ መግለጽ እንደዚሁም ደግሞ የመገናኛ ብዙሀን ስራቸውን ባልተገደበ መልኩ መስራት መቻላቸው በጣም በጣም አስፈላጊ የሆነ ነገር ነው። ያ መንግስት በተቻለው መጠን የሚያደርገውን ካለበት ኃላፊነት አንጻር የሚሰራቸውን ስራዎች ባላንስ ማድረግ መቻል አለበት። ምንድን ነው ለምሳሌ አሁን የትኛው ነው የሚከብደው ወይም የትኛው ነው የሚብሰው ወደሚለው ላይ ለምሳሌን ሀሳብን በግልጽ መግለጽና ሰዎች ያለምንም ተአቅቦ ድምጻቸውን ማሰማት መቻላቸው እና የተነገሩ ድምጾችን መስማት መቻላቸው አስፈላጊ ነው። መንግስት ደግሞ ካለበት ኃላፊነት አንጻር አይ ይሄ አይነቱ ነገር ከተነገረ ወይም ደግሞ ይሄ አይነቱ ነገር ከተባለ ማስረጃ የሌለው ነገር ከሆነ ህዝብን የሚበትንና ለሀገር ጸጥታ ጥሩ አዝማሚያ የማይኖረው ነው በሚል ደረጃ ጫና ካበዛ እንግዲህ የሚነገሩ ነገሮች እያነሱ ሊሄዱ ይችላሉ ማለት ነው። እስኪ እሱ ጋር ጥያቄ ላስከትል። በእርግጥ መንግስት ዜጎች መስማት ያለባቸውንና የሌለባቸውን የመወሰን የመገደብ፣ የመንግስት ስልጣን ነው። በእርግጥ ስልጣን አለው የለውም? በህገ መንግስትም ቢሆን በመንግስትም ፖሊሲ ደረጃ እንደሌለው ነው የሚገልጹት ነገር ግን በትክክል ነገር ውስጥ ተገበር ምን ያህል ተሳክቶላቸዋል የሚለው ነገር እንግዲህ ይሄ ነው። አሁን እየተነጋገርንበት ያለ ነው ነገር መንግስት ያው ህግጋትን ያወጣል። የፕሬስ ስራዎች የሚካሄዱበትን የጨዋታ ህግ ማለት ነው። ያንን ያወጣል። በዛ መሰረት እንግዲህ ደግሞ ውሳኔዎች አሉ ግን አገራችን ውስጥ ያለው የሚዲያ ሁኔታ ለምሳሌ አሁን ሬዲዮ ይሁን እንደዚህ ቅድም አቶ መስፍን ግዴል ለሚ ይባል እና ነገሩ ከዛ በኋላ ሰው ይለየው የሚል አንድምታ አቅርበው ነበረ። እኔ በሰጠሁት አስተያየት ላይ ተመርኩዘው እና ያን አንድ ነገር አስታወሰኝ። ምንድን ነው ባለፈው የነበረውን ምርጫ በፈረንጆች አቆጣጠር በሁለት ሺ አምስት በሀገራችን በዘጠና ሰባት ላይ ነበረው ማለት ነው። ታይቶ የማይታወቅ አይነት በተለይ በተለይ የፖለቲካ ፓርቲዎችን ለመገናኛ ብዙሃን በጣም በጣም ክፍት በሆነ መልኩ ቀርቦ አሜሪካም ራሱ የሌለ ነገር ነው። አሜሪካ በጣም በጣም በጣም ሚሊዮን ብር ከሌለህ መገናኛ ብዙኃን ጋር ቀርበህ ብዙ ጊዜ ሀሳብን ማስተላለፍ አትችልም። ለፖለቲካ መቀመጫ የሮጥክም እንኳን ቢሆን እና በዛ ሰዓት በጣም ነገሮች ልቅ ከመሆናቸው የተነሳ እኔ ራሴ ሊገርም ነው። ሀገራችን በጣም ሄዳለች ማለት ነው፣ ተሻሽላለች ማለት ነው። ግን ስጋቶችም ነበሩኝ በመሀሉ፣ ምክንያቱም ምን ያህል የሀገራችንን የባህል ተጽዕኖ ከመረዳት አንጻር የተደረጉ ዝግጅቶች ናቸው በሚለው ማለት ነው። እና እንግዲህ ወደ ምርጫ ዘጠና ሰባት በዳሰሳ መልክ መለስ ስልበልና የነበረውን ሁኔታ እንደገና ልንተርከው አያስፈልገንም። ግን እና አንዳንድ ሰዎች ግምገማ አደረግን ካሉ ሰዎች የሰማሁትን ነው ባላገሩ ጋር ሄደ ይደል ምን ነው ምን እንደው እናንተ እሺ፣ ሰው መቸም ደህና ግን፣ እናንተ ጋር ነው አብረን ብዙ ነገር እያደረጋችሁልን ለዚህ በቃ ነው፣ በትግሉ ሰዓት እንደዚህ ና እንደገና ደግሞ ለእናንተ ብዙ ለውጥ አምጥተንላችኋል። ምን ነው እናንተስ እንደው በዚህ ደረጃ እንደ መካድ አደረጋችሁን? የሚል ነገር ሲቀርብላቸው ባላገሮቹ አሉ የተባለው ምንድን ነው እንደ የሚገርም እኮ እኛ በራሱ ሬዲዮ የሚሰደብ መንግስት ሰምተን አናቅም። እና እኛማ በቃ አልቆላችኋል ብለን ነበር የደመደብ ነው የለ፣ በቃ እነዚህ ሰዎች አልሆነላቸውም። ባይሆን እንግዲህ በቃ የሚመጣው ጋር እንደው በዛው ብንለማመድ ለማመድ ይቻላል ከወዲሁ ብለን ነው ብለው ያቀረቡት ነገር ነበረ። እንግዲህ ይሄ ምን ያህል እውነት ይሁን ውሸት እሱን ነው ራሱ ይመርምረው። ግን ሚዲያ ምን ያህል ተጽዕኖ እንዳለው በሀገራችን በአጠቃላይ ሰው በሚዲያ የሚሰማውን ነገር ምን ያህል አሜን ብሎ እንደሚቀበል ቅድም ከጠቀስኩት ጋር የሚያያ ስለሆነ መልካም። እንዳሉት በትክክል ምን ያህል ተጽዕኖ አሳድሯል የሚለውም መረጃውን መመርመርም ማረጋገጥም ይጠይቃል። የባህል ጉዳይ አስተዋጽኦ አለው የሚለው አጽንኦት የሰጡት ይመስለኛል። ባጭሩ ግን ለአቶ መስፍን እድል ከመስጠቴ በፊት በመብት ላይ ገደብ መደረግን በመገናኛ ብዙሀን ጨምሮ ይደግፋሉ አልደግፍ? አቶ መስፍን ቀደም ብለህ እንደተከታተልከው ሁለት ጥያቄዎች ተነስተዋል። አንተስ የንግግር ነጻነት በኢትዮጵያ መከበሩ ለምን ግድ ይልሃል? በንግግር ነጻነት ላይ በአንድ ወይም በሌላ ምክንያት ገደብስ መጣል አለበት ብለህ ታምናለህ? የመጀመሪያው እና በጣም በጣም አስፈላጊው ጥያቄ ይሄ የመግለጽ ነጻነት ለምን ያስፈልጋል ብለህ ታምናለህ? በሶስት ዋና ዋና ምክንያቶች ነው እኔ ሀሳብን የመግለጽ መብት ለሁሉም ዜጋ መከበር አለበት ብዬ የማምነው። አንደኛ ሰው በመሆናችን ያገኘነው ነገር ነው። መንግስት የሰጠን ችሮታ አይደለም። በአንድ ነገር ላይ የሆነ አይነት ሀሳብ አመለካከት፣ የምናዳብረው ያንን አመለካከት ለሰው ማካፈል የምንፈልገው ተፈጥሯዊ ስለሆነ ጭምር ነው። ስለዚህ ይሄ ሀሳብን የመግለጽ እና የማካፈል ነጻነት ተፈጥሯዊ ሀብቴን እንድጠቀም የሚያስችለኝ ስለሆነ ለእኔ በጣም በጣም አስፈላጊ ነገር ነው። ሁለተኛው ደግሞ ከእኔ ውጪ ያሉ ሰዎች ምን እንደሚሉ መስማት እፈልጋለሁ። የእኔንም ማካፈል እፈልጋለሁ። ይሄንን አደጋ ላይ ሳልወድቅ ማድረግ የምችለው ሀሳብን የመግለጽ ነጻነቴ የሚከበርበት ፖለቲካዊና ማህበራዊ ድባብ ከተፈጠረ ነው። ስለዚህ ሁለተኛው ምክንያቴ ነው። ሶስተኛው እና ከሌሎቹ ባላነሰ ሁኔታ በጣም አስፈላጊው ደግሞ የተሻለ ህብረተሰብ ለመፍጠር ሀሳብን የመግለጽ ነጻነት ቁልፍ ነገር ስለሆነ ነው። ችግሮቻችንን ተነጋግረን ለመረዳት ጭምር ሀሳባችንን በነጻነት የምንገልጽበት ሁኔታ መመቻቸት አለበት። ሀሳባችንን በነጻነት መግለጽ ካልቻልም አሁን በኢትዮጵያ እንደሚደረገው የአንድ ቡድን አመለካከት ብቻ መሞከሪያ ነው የሚሆነው። ሀገር ህዝብ የሚወያይበት የተለያዩ ሀሳቦች ለውድድር ቀርበው በጊዜው የተሻለ የተባለው በህዝብ የሚደገፈው ሳይሆን አንድ ጉልበተኛ የሚያመጣው ሀሳብ ብቻ ህዝብ ላይ ይጫናል። ስለዚህ የተሻለ ህብረተሰብ ለመፍጠር ቁልፍ ከሆኑት መብቶች እና ሁኔታዎች አንዱ ሀሳብን የመግለጽ ነጻነት መከበር ስለሆነ ጭምር ይሄ መብት ለሁሉም ዜጋ መከበር አለበት ብዬ አምናለሁኝ። መልካም። በንግግር ነጻነት ላይ ገደብስ መጣል አለበት ብለህ ታምናለህ? ሀሳብን በመግለጽ ነጻነት ላይ ገደብ መደረግ አለበት ብለህ ታምናለህ ወይ? በሚገርም ሁኔታ ከአቶ ጸጋይ ጋራ ማዶና ማዶ ነው። በዚህ ላይ የቆም ነው። እኔ ሀሳብን በመግለጽ ነጻነት ላይ በመርህ ደረጃ ገደብ ባይደረግ እወዳለሁ ግን የምንኖርበት ዓለም የምንኖርበት ህብረተሰብ አንዳንድ ገደቦችን እንድንጥል ያስገድደናል ብዬ አምናለሁ። ምን አይነት ገደቦች ለምሳሌ በራሱ በተባበሩት መንግስታት ድርጅት የዚህ የሰብአዊ መብት ድንጋጌዎች ላይ ሀሳብን ስለ መግለጽ ነጻነት በሚያወሳው አንቀጽና እሱን ለማብራራት አብሮ ያለው ማብራሪያ ላይ በግልጽ እንደተቀመጠው የተለያዩ ህብረተሰቦች በተለያየ ሁኔታ ገደብ ሊያደርጉ ይችላል። ለምሳሌ በጦርነት ወቅት ሊሆን ይችላል። ወይም ለምሳሌ ይሄ በአማርኛም እንደሚል አባል አላውቅም፣ ሄት ስፒች ሊሆን ይችላል። የጥላቻ መንፈስ የሚያዛምት ንግግር፣ የጥላቻ መንፈስ ያለው ንግግርን በተወሰነ መንገድ መገደብ አስፈላጊ የሚሆንበት ሁኔታ ሊኖር ይችላል። ያ ሲደረግ ግን እንዲሁ አሁን ኢትዮጵያ ውስጥ እንደሚደረገው እንዲሁ በደፈናው አደባባይ የወጡ አንድ የተገኘውን ሰው ሁሉ አሸባሪና ከገሌ ጋር እንትን ሆንክ በሚል ሳይሆን በህግ ነጻ ፍርድ ቤቶች በሚያዩት እንዲሁም ቀድሞ በወጣ ዝርዝር ህግ። የዚህ የተባበሩት መንግስታት ድርጅት ማስታወሻ አንድ አራት ቅድመ ሁኔታዎች ያስቀምጣል፣ ገደብ ሊጣልበት የሚችለውን ነገር። አንደኛ ገደቡ በህግ የተጣለ መሆን አለበት። ሁለተኛ አጠቃላይ አይደለም መሆን ያለበት፣ ዝርዝር መሆን አለበት። ሶስተኛ የሚጣለው ገደብ እጅግ አስፈላጊ መሆን አለበት። አራተኛ ገደቡ ንግግሩ ወይም ሀሳቡ ተላለፍ ከሚያደርሰው ጉዳት ጋር ተመጣጣኝ መሆን አለበት። በእነዚህና ሌሎችም ሌሎች ሀገሮች በየከየራሳቸው ተጨባጭ ሁኔታ የሚያወጧቸው ህዝብ ተወያይቶ የሚያጸድቃቸው ግን በዝርዝር የሚታወቁ ገደቦች አሉ። በእንደዚህ አይነቱ ግልጽ መንገድ የሚደረግ የተወሰነ ገደብ ቢኖር ቶለሬት ለማረግ ለማድረግ ይችላል። እንስማማ እችላለሁ ነው እንስማማለሁ። የመጨረሻው ቅንብራችን ላይ ደርሰናል። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነሽ ፍሳዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጥላ የሚበዛባቸው የኢትዮጵያ የቡና ተክሎች ለአእዋፍ ብዝሃነት እንደሚያመቹ ተገለጸ በዓመት ስልሳ ቢሊዮን ዶላር የሚሆን ገንዘብ በድብቅ ከአፍሪቃ እንደሚወጣ ታወቀ። የአፍሪቃ ወጣት ነጋዴዎች የአህጉሪቱን ገጽታ እንደሚቀይሩ ተዘገበ የሚሉትን ርዕሶች ነው ዛሬ የምንመለከተው። ጥላ የሚበዛባቸው የኢትዮጵያ የቡና ተክሎች በዓለም ዙሪያ ካሉት የቡና ተክሎች የበለጡ የአእዋፍ አይነቶች እንደሚገኙባቸው አንድ አዲስ ጥናት ማመልከቱን ናሽናል ጂኦግራፊክ የተባለው መጽሔት ድረ ገጽ ጠቁሟል። አዲሱ ጥናት እንደሚለው ኢትዮጵያ ውስጥ ያለው ባህላዊ የቡና አበቃቀል ዘዴ በዓለም ዙሪያ ካሉት የቡና እርሻዎች ይልቅ ለአእዋፍ ብዝሃነት ያመቻል። ኢትዮጵያ ውስጥ በዘልማድ ቡና የሚተከለው ጥላ እንዲያገኝ ሲባል አገር በቀል የሆኑ ዛፎች ባሉበት አካባቢ ነው። በአቅራቢያው በሚገኙት ተራራዎች ላይ ካሉት ጫካዎች ይልቅ በእነዚያ የቡና ተክል ያለባቸው ደኖች ያሉት አዕዋፍ በሁለት ተኩል እጥፍ እንደሚበዙ የናሽናል ጂኦግራፊክ መጽሔት ድረገጽ ገልጿል። በሌሎች ዛፎች ጥላ ስር የሚበቅሉት የቡና ተክሎች ለወፎች የተመቹ እንደሆኑ ሌሎች ጥናቶችም አመላክተዋል። ይሁንና የኢትዮጵያው ጎልቶ የታየው ገበሬዎቹ አገር በቀል ዛፎች ስለሚጠቀሙ እንደሆነ ናሽናል ጂኦግራፊክ ድረገጽ አስገንዝቧል። አፍሪካ ያሉት ኩባንያዎችና የመንግስት ባለስልጣኖች በየዓመቱ 60 ቢሊዮን ዶላር የሚሆን ገንዘብ ህገወጥ በሆነ መንገድ ከአህጉሪቱ እንደሚያስወጡ የዎል ስትሪት ጆርናል ጋዜጣ ድረገጽ አንድ ባለፈው እሁድ የወጣ ዘገባን ጠቅሶ ዘግቧል። ይህ ተግባርም ከዓለም ድሃ በሆነችው አህጉር የኢኮኖሚዋን እድገት በማፋጠን ላይ ሊውል የነበረውን ገንዘብና የግብር ገቢን እንደሚያሳጣ ድረገጹ ያወሳል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት የሚያንቀሳቅሱት በቀድሞው የደቡብ አፍሪካ ፕሬዝደንት ታቦ ኢምቤኪ የሚመራ ቡድን ያቀረበው ዘገባ አንዳንድ ኩባንያዎች ገንዘብ ከሀገሪቱ በድብቅ ለማስወጣት ስለሚጠቀሙበት ዘዴ ይገልጻል። ገንዘቡ ከአፍሪቃ ወደ ውጭ መውጣቱ የሚያደርሰው ከባድ ጉዳት በገቢነት ደረጃ ብቻ ሳይሆን ከልማት አንጻርም ጭምር እንደሆነ ታቦ ኢምቤኪ መግለጻቸውን ድረገጹ ጠቁሟል። በጣም ብዙ ስለሆነ በአፍሪካ የልማት ተግዳሮት ላይ ትልቅ ሚና ሊጫወት ስለሚችል ገንዘብ ነው የምናወራው ብለዋል። ታቦ ኤምቤኪ ባደረጉት ቃለ መጠይቅ የገንዘብ ማጭበርበሩ ተግባር ሞዛምቢክ ውስጥ ከሚደረገው የእንጨት ዋጋ ከተሸጠበት ገንዘብ አሳንሶ ማቅረብ የናይጄሪያ ባለስልጣኖች በድብቅ ወደ ውጭ እስከሚያስወጡት ሻንጣ ሙሉ የተጭበረበረ ገንዘብ ድረስ እንደሚሄድ ዎል ስትሪት ጆርናል ጋዜጣ ድረገጽ ገልጿል። አንዳንዱ ገንዘብ የሚጭበረበረው ወደ ውጭ የሚላኩት የአፍሪቃ ሸቀጣ ሸቀጦች ዋጋ አገር ገብተው ወደ አፍሪቃ የንግድ አጋሮች ሲደርሱ ዋጋቸው ከፍ አድርጎ በማቅረብ እንደሆነ በምርመራ በተደረሰበት መሰረት አብዛኞቹ የአፍሪቃ መንግስታት በዋጋ ማጭበርበር ተግባር የተሰማሩ ኩባንያዎች ወይም ባለስልጣኖች ሰለባ እንደሆኑ ሚስተር ምቤኪ ተናግረዋል። ገንዘብ በድብቅ በማስወጣት ተግባር ዋናዎቹ ግን ትልልቅ የንግድ ኮርፖሬሽኖችና የተደራጁ የወንጀል ቡድኖች እንደሆኑ ምቤኪ ገልጸው ከግብር አስከፋይ ባለስልጣኖች ጋር ያላቸው ግንኙነት ሚስጥራዊ ስለሆነ የትኞቹ እንደሆኑ መጥቀስ አልችልም ማለታቸውን የጋዜጣው ድረገጽ ገልጸዋል። ይህ የማጭበርበር ተግባርም በአፍሪቃ ብቻ የተወሰነ ሳይሆን በሌሎች ሀገሮችም የሚዘወተር እንደሆነ ዘገባው ሲያስረዳ በዓለም ዙሪያ ያሉት ታዳጊ አገሮች ከሁለት ዓመታት በፊት ወደ አንድ ትሪሊዮን ዶላር የሚጠጋ ገንዘብ በሕገወጥ መንገድ እንዳወጡ ተጠቁሟል። ይህን ዘገባ ያወጣው ዋናው መስሪያ ቤቱ ዋሽንግተን ዲሲ የሆነው ግሎባል ፋይናንሽል ኢንቴግሪቲ የተባለው ቡድን እንደሆነ ድረገጹ ጠቅሷል። የኢኮኖሚ ጠበብት እንደሚሉት በተለይም አፍሪቃ በድብቅ ገንዘብ በማስወጣት ተግባር የምትጎዳው መንግስታት የዘረፋውን ተግባር ለይተው በመመርመር የገንዘብ ወደ ውጭ መሄድን ለማስቆም የሚያስችሏቸው ተቋሞች ስለሌሏቸው ነው። አምሳ አራቱ የአፍሪቃ ሀገሮች ግብር ከመክፈል ለማምለጥ የሚሞክሩትን ሰዎች ተከታትሎ ለመያዝ የሚያስችላቸው ዘዴም ሆነ ብቃት እንዲሁም ተቋማት የሉም። ስለሆነም በአፍሪቃ ሀገሮች መካከል ስለ ግብር አከፋፈል ጉዳይ መረጃ ለመለዋወጥ የሚያስችላቸው ዘዴ መኖር አለበት ሲል በታቦ ኢምቤኪ የሚመራው ቡድን ያወጣው ዘገባ ሀሳብ ማቅረቡን ወል ስትሪት ጆርናል ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። የፎርብስ መጽሔት ድረገጽ በበኩሉ በአፍሪቃ እየተበራከቱ ያሉት በንግድ ሙያ የሚሰማሩ ወጣቶች አህጉሪቱን ፍጹም ለውጠው በወደፊት ዕድሏ አዲስ ምዕራፍ ይከፍታሉ ይላል። ድረገጹ አያይዞም በአሁኑ ወቅት በርካታ አፍሪቃውያን አፍላቂ ቴክኖሎጂዎችን የንግድ ተቋማትን እየገነቡ ነው። የአፍላቂነታቸው ውጤቶችም ወሳኝ የሆኑ የማህበረሰባዊና የኢኮኖሚያዊ ችግሮችን እየፈቱ ነው ለአፍሪቃውያንም የሥራ ዕድል እየከፈቱ ነው ሲል አስገንዝቧል በአሁኑ ወቅት በአህጉሪቱ የንግድ ሥራ እየተስፋፋ እንደሄደ የገለጸው ድረገጽ የፋናውጊነቱን ቦታ የያዙት ወጣቶቹ እንደሆኑ እነዚህ ወጣቶችም በሂደቱ እየበለጸጉ መሆናቸውን ፎርብስ ድረገጽ ጠቅሷል አፍሪካ ውስጥ በሚሊዮን ዶላር የሚገመቱ የንግድ ተቋማት ለመገንባት የበቁት ሰዎች እፍኝ የማይሞሉና ከ ከሰላሳ በታች ቢሆኑም ወጣት አፍሪቃውያን በፍጥነት እያደጉ በመሄድ ላይ ያሉ አምራች ፋብሪካዎችን የምህንድስና የቴክኖሎጂና ሌሎችም ኩባንያዎችን እየገነቡ ነው። የሥራ ዕድል እየፈጠሩ ግብር እየከፈሉ ነው። በሌሎቹ ወጣት የሀገሮቻቸው ልጆች አእምሮም፣ የንግድ ሙያ እንዲቀረጽ እያደረጉ ነው። ስለሆነም በአህጉሪቱ ተሃድሶ የማይናቅ ሚና እየተጫወቱ ነው ይላል ፎርብስ መጽሔት ድረገጽ በያዝነው ሳምንት ባወጣው ዘገባ። በአፍሪካ እጅግ ብልህና ንቁ ወጣት የንግድ ሰዎች ተብለው ለመሰየም ከቀረቡት ተወዳዳሪዎች ትልቁ የ33 ዓመት ዕድሜ ሰው እንደሆነ ፎርብስ መጽሔት ጨምሮ ገልጿል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከሰኞ እስከ ዓርብ ከምሽቱ አንድ እስካሁን አንድ ተኩል በ1431 መካከለኛ ሞገድ የሚያቀርበውን የዛሬን ዝግጅት እዚህ ላይ ያበቃ። በዚሁ ልዩ ፕሮግራም ነገ ከምሽቱ አንድ ሰዓት እንገናኛለን። በሦስት ሰዓት ዛሬ ደግሞ መደበኛ ፕሮግራማችን እስከ አራት ሰዓት ይደመጣል። እንድታደምጡ ከወዲሁ የጋበስ ግዳን ፕሮግራሙን ሲመራ ነበር። አዲስ አበበ ነኝ። ሰላም ጋናሽ

I'm